በመቀሌ ከተማና በአቅራቢያው ባለ ገጠር ቀበሌ ተፈጽመዋል ባሉት የአውሮፕላን ጥቃት የሰው ህይወት አልፏል፣ ነዋሪዎችም ቆስለዋል ሲሉ በጥቃቱ መጎዳታቸውን ለአሜሪካ ድምፅ የተናገሩ አንድ ነዋሪና አንድ የህክምና ባለሙያ ተናገሩ። በሌላ በኩል የኢትዮጵያ መንግስት ቃል አቀባይ ዶክተር ለገሰ ቱሉ የተባለውን ጥቃት አስተባብሎ የኢትዮጵያ መንግስት የገዛ ከተማውን ለምን ያጠቃል? መቀሌ የኢትዮጵያ ከተማ ናት ማለታቸውን ሮይተርስ ዘግቧል። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በወታደራዊ አቅም መዋጋት ያቃተው ህወሓት የህዝባዊ ማዕበልን በመጠቀም ንጹሐንን እየገደለ ነው ሲል የኢትዮጵያ መንግስት ወንጅሏል። የዚህንም ዝርዝር ይዘናል፤ በመጽሔቱ ክፍለ ጊዜ ይቀርባል። የመጀመሪያው ጥቁር አሜሪካዊ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትርና የቀድሞ ኢታማዦር ሹም ጄኔራል ኮሊን ፓውል ከዚህ ዓለም በሞት ተለዩ። ኮቪድ ባስከተለው ውስብስብ የጤና ችግር መሆኑን ተዘግቧል። የዚህንም ዘገባ ይዘናል። 1496ኛው የነቢዩ መሐመድ ልደት በዓል ወይም መውሊድ ዛሬ በመላው ኢትዮጵያ ተከብረዋል። በዓሉን ለምታከብሩ አድማጭ ተመልካቾቻችን የእስልምና እምነት ተከታዮች በሙሉ እንኳን ለበዓሉ አደረሳችሁ እንላለን። ሰኞ ጥቅምት 8 2014 ዓ ም ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ፕሮግራማችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን ኢትዮ ሳት ላይ ታገኙናላችሁ። ከእለቱ ዜና አቅራቢ ቆንጅ ታየ፣ ከቴክኒክ አቀናባሪዋ ብርሃን አይሉ፣ ከቴክኒክ መሐንዲሱ ኔልሰን ሎፔዝ፣ ከእለቱ ዋና ዘጋጅ ጽዮን ግርማ እንዲሁም በያሉበት ሆነው ዝግጅቶቻቸውን ካደረሱን ዘጋቢዎቻችንና ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን ቀዳሚውን የሰዓቱን የዓለም ዜና ጤና ይስጥልኝ እንደምናመሻቸው አድማጮች ዜናውን የማሰማ አድማጮች በመቀሌ ከተማና በአቅራቢያው ባለ ገጠር ቀበሌ ተፈጽሟል ባሉት የአውሮፕላን ጥቃት የሰው ህይወት ማለፉንና ነዋሪዎች መቁሰላቸውን በጥቃቱ የተጎዳ ነዋሪና የህክምና ባለሙያ ገለጹ ዛሬ ከጠዋቱ ሶስት ሰዓት በእንደርታ ወረዳ መሶበ ቀበሌ፣ በመቀሌ ከተማ ደግሞ ከቀኑ ስድስት ሰዓት በአዲ ሀቂ ገበያ አካባቢ ጥቃት መድረሱን እማኞቹ ተናግረዋል። በሌላ በኩል የኢትዮጵያ መንግስት ቃል አቀባይ ለገሰ ቱሉ የተባለው ጥቃት ማስተባበላቸውንና የኢትዮጵያ መንግስት የገዛ ከተማውን ለምን ያጠቃል መቀሌ የኢትዮጵያ ከተማ ነች ማለታቸውን ሮይተርስ ዘግቧል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። የመጀመሪያው የዩናይትድ ስቴትስ ጥቁር አሜሪካዊ የውጭ ጉዳይ ሚኒስትርና የቀድሞ የጦር ኃይሎች ጠቅላይ ኤታ ማዦር ሹም ኮለም ፓወል በዛሬው ዕለት አረፉ አረፉ። የ84 ዓመቱ ኮለም ፓወል ሕይወታቸው ያለፈው ከኮቪድ-19 በተያያዘ ህመም ሳቢያ መሆኑ ተገልጿል። ዩናይትድ ስቴትስ ዜና ላይ እንቆያለን። በኮቪድ-19 ዜና የኮሮና ቫይረስ መከላከያ ክትባት መከተብን ግዴታ የሚያደርገውን የባይደን አስተዳደር መመሪያ የግል ነፃነትን መጣስ ነው የሚለውን የወግ አጥባቂዎች ክርክር የፕሬዚደንት ባይደን የጤና ዋና አማካሪ አንቶኒ ፋውቺ ውድቅ አድርገውታል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዋና የጤና ጉዳዮች አማካሪው ዶክተር ፋውቺ ያስተዳደሩን የክትባት ግዴታ መመሪያዎች ትክክለኛ ናቸው ሲሉ ተሟግተዋል። ፋውቺ ትናንት እሁድ በፎክስ ቴሌቪዥን ቀርበው በሰጡት ቃለመጠይቅ ክትባትን ግዴታ ማድረግ ሰዎች የራሳቸውን የጤና ጉዳይ የመቆጣጠር ነፃነትን መጣስ ነው በሚል ከወግ አጥባቂ ሪፐብሊካን የክፍለ ሀገር አስተዳዳሪዎች በኩል የሚቀርቡትን ሙግቶች አጣጥለዋል። የሕዝብ ጤና ጥበቃ ቀውስ ሲከሰትና ያልተለመደ ሁኔታ ሲደቀን ያልተለመደ እርምጃ መውሰድን ይጠይቃል ብለዋል ፋውቺ። አስከትለውም እንዳሁኑ የአፍና አፍንጫ መሸፈኛ ጭምብልና ክትባት ትዕዛዝ ማለት ነው ሲሉ አስረድተዋል። በመቀጠልም ይህ እርምጃ አስፈላጊ ነው፣ ምክንያቱም እንደ ግለሰብ የምንኖረው በራሳችን ዓለም ታጥረን አይደለምና ህብረተሰብ ውስጥ ነው የምንኖረው ያሉት ፋውቺ ህብረተሰብ ከበሽታ መጠበቅ አለበት፣ ይህ የሚከናወነው ራስን ብቻ በመጠበቅ ሳይሆን ተከትቦ የሌሎችንም ጤና በመጠበቅ ነው ሲሉ አስረድተዋል። ፕሬዚደንት ጆ ባይደን በዩናይትድ ስቴትስ ከ አንድ መቶ በላይ ሰራተኞች ያሏቸው ድርጅቶች ክትባቱን መውሰድ አለዚያ በተደጋጋሚ የቫይረሱን ምርመራ ማካሄድ ለሰራተኞቻቸው ግዴታ እንዲያደርጉ መመሪያ የሰጡ ሲሆን ያ መመሪያ ሙሉ በሙሉ ተግባራዊ የሚሆነው ከሁለት ሳምንታት በኋላ ነው። የሀገሪቱ የጦር ኃይል አባላትና የፌዴራል መንግስት ሰራተኞችም እንዲከተቡ መመሪያ መሰጠቱ የሚታወስ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በስድስት ጀልባዎች ተሳፍረው ከቱኒዥያና ከሊቢያ የተጓዙ ፍልሰተኞች ትናንት እሁድ፣ ጣሊያኗ ላምፔዱሳ ደሴት እንዲገቡ መደረጉ ተገለጸ። ሁለቱ ጀልባዎች ከሊቢያ አራቱ ደግሞ ከቱኒዥያ የተነሱ መሆናቸውን የጣሊያን ፖሊሶች አረጋግጠዋል። ሜዲትራኒያን ባህር ላይ አደጋ ላይ የሚገኙ ጀልባዎችን እየተከታተለ የእርዳታ ጥሪ የሚያስተላልፈው አላርም ፎን የተባለው ዓለም አቀፍ በጎ ፈቃደኛ ቡድን 31 ሰዎች ያሳፈረው አንደኛው ጀልባ ቱኒዥያ ጠረፍ ላይ መስጠሙን ነው ያመለከተው። ሰባት ተሳፋሪዎች ተደርሶላቸው ህይወታቸው የተረፈ ሲሆን ሁለት ሰዎች ሰምጠዋል። ሀያ ሁለቱ ደግሞ አልተገኙም ብለዋል። ባለፈው ሳምንት የብሪታንያ ፓርላማ አባሉን ዴቪድ ኤምስን በስለት ወቅቶ በመግደል ወንጀል የተያዘው ሰው በጽንፈኛ እስላማዊ አመለካከቱ የተነሳ ፕሪቨንት ወደተባለ የመንግስቱ ጸረ ሽብርተኛ መርሃ ግብር ስሙ ተላልፎ እንደነበረ ተገለጸ። ሆኖም ኤም 5 የተባለው የሀገር ውስጥ ስለላ ድርጅቱን ጨምሮ የጸጥታ ተቋማት በአደገኝነት ክትትል የሚያስፈልገው አድርገው እንዳልተመለከቱት ባለስልጣናት አረጋግጠዋል። ፖሊስ የግለሰቡን ስም ይፋ አላደረገም። ይሁን እንጂ የዜና ማሰራጫዎች ትውልደ ሶማሊያ እንግሊዛዊ አልሃርቢ አሊ የተባለ የ25 ዓመት ወጣት እንደሆነ ዘግበዋል። የተጠርጣሪው አባት የሶማሊያ ጠቅላይ ሚኒስትር የቀድሞ አማካሪ የነበሩት ሃርቢ አሊ ኩላኒ፣ ጸረ ሽብርተኛ ፖሊሶች ለንደን በሚገኘው መኖሪያ ቤታቸው እንዳነጋገሯቸው መግለጻቸውን ሰንዴ ታይምስ ጋዜጣ ዘግቧል። በመጨረሻም ሄይቲ ውስጥ አስራ ሰባት የዩናይትድ ስቴትስ ሚስዮናውያን በወንበዴዎች መጠለፋቸው ተገለጸ። ልጆችም ጭምር ያሉባቸው ሚስዮናውያኑ መጠለፋቸውን ስለ ድርጊቱ መረጃ የደረሰው አንድ ሃይማኖታዊ ቡድን በላከው የድምፅ መልእክት ማስታወቁ ነው የተገለጸው። የሚስዮኑ የመስክ ዲሬክተር ስለ ጉዳዩ የዩናይትድ ስቴትስ ባለስልጣናትን አሳውቀናል ብለዋል። የዩናይትድ ስቴትስ መንግስት ቃል አቀባይ ስለ ጠለፋው ሪፖርት እንደደረሰው አስታውቆ የውጭ ጉዳይ ሚኒስቴር የዜጎቻችንን ደህንነት ከማናቸውም ከፍተኛ ትኩረት ይሰጣል ብሏል። ሌላ ዝርዝር መረጃ ግን ከመስጠት ተቆጥቧል። ከጥቂት ቀናት በፊት ሄይቲን የጎበኙ ከፍተኛ የዩናይትድ ስቴትስ ባለስልጣናት የሀገሪቱ ፖሊስ ሰራዊት የወንጀለኛ ቡድን ጥቃቶችን ለመቆጣጠር እንዲችል የሚያግዝ ተጨማሪ 15 ሚሊዮን ዶላር እርዳታ ለመስጠት ቃል ገብተው እንደነበረ የሚዘነጋ አይደለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ክብረትና፣ ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሰኞ ምሽት ዝግጅታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። በአለም ዜናዎች የጀምረው መደበኛ ፕሮግራማችን በ22፣ 25ና 31 ሜትር ባንዶች እስከ ምሽቱ አራት ሰዓት ይቀጥላል። እንዲሁም ዝግጅታችንን በሳተላይት ላይ የምትከታተሉ ተመልካቾቻችን በራዲዮ በቴሌቪዥን ዝግጅታችንን ኢትዮ ሰዓት ላይ መከታተል ትችላላችሁ። በተጨማሪም የራዲዮ ቲቪ ስርጭታችንን በአማርኛው ድረገጻችን፣ በዩቲዩብ እና በአማርኛ ፌስቡክ በጥራት በቀጥታ መከታተል ትችላላችሁ። አድማጮች፣ አሁን በቀጥታ ወደ ዕለቱ አቢይ ርዕሶች በመቀሌ ከተማና በአቅራቢያው ባለ ገጠር ቀበሌ ተፈጽመዋል ባሉት የአውሮፕላን ጥቃት የሰው ህይወት ማለፉና ነዋሪዎች መቁሰላቸውን በጥቃቱ የተጎዳ ነዋሪ የሕክምና ባለሙያ ጋር ገለጡ። ዛሬ ከጠዋቱ ሶስት ሰዓት ላይ በእንደርታ ወረዳ መሶበ ቀበሌ፣ በመቀሌ ከተማ ደግሞ ከቀኑ ስድስት ሰዓት በአዲ ሀቂ ገበያ አካባቢ ጥቃቱ ደርሷል፣ ነው ያሉት። በሌላ በኩል የኢትዮጵያ መንግስት ቃል አቀባይ ዶክተር ለገሰ ቱሉ የተባለውን ጥቃት ማስተባበላቸውንና የኢትዮጵያ መንግስት የገዛ ከተማውን ለምን ያጠቃል መቀሌ የኢትዮጵያ ከተማ ናት ማለታቸውን ሮይተርስ ዘግቧል። የመቀሌው ዘጋቢያችን ሙልጌታ አጽበሀ ዝርዝሩን ይዟል። ዶክተር ቸርነት ገብሩ በአይደር ሪፈራል ሆስፒታል ሐኪም ናቸው። በዛሬ ዕለት በደረሰ ጥቃት ዘጠኝ ሰዎች ወደ ሆስፒታሉ እንደገቡ ከእነዚህም ሁለቱ ህይወታቸው አልፈዋል ብለዋል። መጀመሪያ ሶስት ጉዳት የደረስባቸው መጥተዋል። ወደ በኋላ ደግሞ ወደ አካባቢ ስድስት የሚሆኑ መጥተዋል። እነዚ ከሶስቶቹ ሁለቶቹ ሙተው ነው የመጡ አንዱ የአስራ ሁለት ዕድሜ ነው። አንደኛው ደግሞ የአስራ አራተኛ ዕድሜ ነው ማለት ነው ሶስተኛው የ ሃምሳ አራት እድሜ ነው። አሁን ሰርቫይቭ አድርገዋል። ያው እንግዲህ እየተከታተል ነው ብለው ለቀጣይ አብረና የምናየው ነው የሚሆነው። ሁለቱም ግን ህጻውንት ሙተዋል ማለት ነው። ያው ሙተው ነው የመጡ ከጉዳት የደረሰበት አካባቢ ሙተው ነው የመጡ ማለት ነው። እነዚያ ስድስቶቹ ደግሞ ሁለቱም ከባድ ጉዳት ደርሶባቸዋል። የቆሰሉት ሰዎች ለማከምም በቂ የህክምና ቁሳቁስና መድኃኒት የለንም ብለዋል ዶክተር ቸርነት። ለሁለተኛ ጊዜ ከቀኑ ስድስት ሰዓት ተኩል አካባቢ በአዲ ሀቂ ገበያ አቅራቢያ በደረሰ የአውሮፕላን ድብደባ በሰዎች ላይ ጉዳት ደርሷል። በቦታው ከቆሰሉ አንዱ በአይደር ሆስፒታል እየታከመ ያገኘሁት ገብረ መድህን ኃይላይ ሶስት ጓደኞች ሁነን ወደ እንዳ ገብርኤል አካባቢ እየሄድን እያለን ነበር የተመ ተመታ። ነው የእግራ እጄና ሁለቱም እግሮቼ ተመትቻለሁ ነው ያለው። በቦታው የነበረ የአይንማኝ ጀማል ከድር የተባለ በበኩሉም ከድብደባው በኋላ የቆሰሉ ስድስት ሰዎች ባይኔ አይቻለሁ ይላል። እጇ የተመታች አንድ ሴት ወስጃለሁ ወደ መቀሌ ሆስፒታል ማለት ነው። አምስት ነው ስድስት የተሞቱ ሰዎች አሉ። አንድ ደግሞ ህፃን ልጅ አስራ አራት ዓመት ህፃን ልጅ አለ። በጣም የሚገርም ነገር ከገበያው ያው 20 ሜትሮ ወይ 30 ሜትሮ ነው እንትን ትንሽ ራቅ ብሎ የጣለው እንጂ ገበያ አስቦ ነው ሞቶ የነበረው። ዋና ታርጌቱ እንደገና መውሊድ በዓል ነው መስጊድ አካባቢም ነው ከመስጊድና ከገበያ አካባቢ ነው ማለት ነው። የአዲ ሐቂ ገበያ ከድብደባ በኋላ ተዘግቶ ገበያተኞችም ወደየቤታቸው እንዲሸኙ ተደርጓል። በሰው ህይወት ላይ ከደረሰ ጉዳት በተጨማሪ በንብረት የደረሰም ጉዳት ተመልክቻለሁ። ሙልጌታ አጽባሃ ነው ከመቀለ ያጠናቀረው ሙልጌታን አመሰግናለሁ በሌላ በኩል የከተማዋ አንድ ነዋሪ አንድ የረድኤት ድርጅት ሰራተኛ እንዲሁም አንድ ሀኪም ጥቃት መፈፀሙን ለሮይተርስ ጠቅሰው በጉዳዩ ላይ ዘገባ ያቀረበው ሮይተርስ የዜና ወኪል በጉዳዩ የኢትዮጵያ መንግስት ቃል አቀባይ ዶክተር ለገሰ ቱሉ ግን የተባለውን ጥቃት መፈጸሙን ማስተባበላቸውን ዘግበዋል። ዶክተር ለገሰ የኢትዮጵያ መንግስት የገዛ ከተማውን ለምን ያጠቃል ማለታቸውን ነው ሪፖርቱ ያመለከተው። ንጹሐን የሚኖርባቸውን ከተሞች ያጠቁት ሽብርተኞች እንጂ መንግስት አይደለም ያሉት ዶክተር ለገሰ የትግራይ ህዝብ ነጻ አውጪ ግንባር ኃይሎችን በአጎራባቹ አፋር ክልል ውስጥ በውጊያ ሰላማዊ ሰዎችን ገድለዋል ሲሉም አክለዋል። አድማጮች፣ ተከታዩ ዘገባ ወደ አዲስ አበባ ይመልሰናል። በወታደራዊ አቅም መዋጋት ያቃተው ህወሀት ህዝባዊ ማዕበልን በመጠቀም ንጹሐንን እየገደለ ነው ሲል የኢትዮጵያ መንግስት ወነጀለ። በደቡብ ወሎ ብቻ 31 ንጹሐን ዜጎች መገደላቸውን ነው የመንግስቱ የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የተናገሩት። ህወሀት በበኩሉ ኃይሎቹ በደቡብ ወሎ የሚገኙ ቁልፍ ቁልፍ ስትራቴጂያዊ ቦታዎችን ተቆጣጥረዋል ይላል። ሲቪሎችን በጦርነቱ እያሳተፈና ንጹሐንን እየገደለ ነው በሚል ስለቀረበው ወንጀላ ግን በቀጥታ የሰጠው ምላሽ የለም። እነሆ ዝርዝሩ ነው አዲስ የተቋቋመው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ዛሬ የሰጡት መግለጫ በተለይ በሰሜን ኢትዮጵያ ባለው ሁኔታ ላይ አተኩሯል። በአማራና አፋር ክልሎች ያለውን ሁኔታ የጠቀሱት ሚኒስትሩ ህወሓት ሲቪሎችን በስፋት ያሰለፈበት ሰፊ የማጥቃት እርምጃ በማለት የጠቀሱትን በማንሳት ድርጅቱን ወንጅለዋል። ሁሉም ግንባር በተለይም ደግሞ በአምባሰል በሚባለው አካባቢና በአፋር በጭፍራ በሚባለው እጅግ መጠነ ሰፊ የሆነ የማጥቃት ዘመቻ ከፍቷል። የማጥቃት ዘመቻው በዋነኛነት ወታደራዊ ኢላማዎችን ማዕከል ያደረገ ሳይሆን በወሳኝነት ህፃናትን፣ ሴቶችን፣ አዛውንቶችን፣ የጦር ጉዳተኞችን እና ሽማግሌዎችን ያሳተፈ በጣም በብዙ ሺዎች የሚቆጠር በፊት በማሰለፍ ቀጥሎ ደግሞ በከባድ መሳሪያ የታጠቁትን እና መለሰኛ መሳሪያ የታጠቁትን በመካከለኛ ረድፍ በማሰለፍ እና ከባድ መሳሪያዎችን በኋላ በማሰለፍ በጣም ከፍተኛ የሚባል ዘመቻ በኢትዮጵያ ላይ ከፍቷል። ይህንኑ ስራ ሲጀምር በተለይም በውጫሌ ከተማ እና በጭፍራ ከተማ፣ በውጫሌ ከተማ በአማራ ክልል በደቡብ ወሎ ማለት ነው። በአፋር ክልል እንደዚሁ በጭፍራ አካባቢ ከ20 እና 30 ኪሎ ሜትር ላይ ከባድ መሳሪያዎችን በመተኮስ የከተማው ሲቪል ህብረተሰብ እንዲሸበር፣ እንዲፈናቀል አድርጓል። ንጹሐን ዜጎች ከ30 የማያንሱ ንጹሐን ዜጎች ተገድሏል። በዚህ እንቅስቃሴ የኢትዮጵያ ፓርላማ በአሸባሪነት የተፈረጀው ህወሓት አመራሮች ቀደም ሲል በሰጡት መግለጫ ቀድሞ ጥቃት የከፈተብን የኢትዮጵያ የመከላከያ ሰራዊት ነው ብለዋል። በኢትዮጵያ ፓርላማ በአሸባሪነት የተፈረጀው የህወሓት ኃይሎች ዋና አዛዥ መሆናቸው የተገለጸው ሌተናል ጄኔራል ታደሰ ወረደ ጭፍራን ጨምሮ የተለያዩ ስትራቴጂካዊ ቦታዎችን መቆጣጠራቸውንም ተናግረዋል። ወደ ዝርዝር የውጊያ ውሎ ጉዳዮች ያልገቡት የኢትዮጵያ የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ግን መጠነ ሰፊ ማጥቃት የከፈተው ራሱ ህወሓት መሆኑን ጠቁመዋል። በወታደራዊ አቅም መዋጋት ያቃተው ቡድኑ ሲቪሎችን እያሰለፈና ህዝባዊ ማዕበል እየተጠቀመ ነው በማለትም ከሰዋል። በአካባቢው ላሉ ኢትዮጵያውያንም ጥሪ አቅርበዋል። ዶክተር ለገሰ በዚሁ ማብራሪያቸው የመከላከያ ሰራዊቱና የህብረተሰቡ ድርሻ ምን መሆን እንዳለበትም ለያይተው አስቀምጠዋል። ውጊያው ከባድ መሳሪያና ወታደራዊ ላማን ማዕከል ያደረጉትን የመከላከያ ሰራዊቱና የልዩ ኃይሎቹ የሚወጡት ይሆናል። ከዛ አልፎ አብዛኛው ደግሞ በልዩ ልዩ ሸጦች ውስጥ በልዩ ልዩ ጫካዎች እየተደበቀ በተለያየ መልክ የህብረተሰብ ውስጥ ሽብር እየፈጠረ የህብረተሰቡን ንብረት ለመዝረፍ በተለይም ደግሞ ታርጌታቸው ኮምቦልቻና አደሴ ደሴ ነው። ይሄን የመዝረፍ እንቅስቃሴ ስለሆነ ይሄን ለመመከት ማንኛውም በአማራ ክልል በተለይም በጦርነቱ ቀጠና አካባቢ ያሉት በሙሉ ከመከላከያ ሰራዊት ጎን በመሰለፍ አካባቢውን ቀየውን ደጁን ንብረቱን መጠበቅ ይኖርበታል። የራስን ንብረት የራስን ሀብት ለማንኛውም መዝባሪ ቡድን ጥሎ መሸሽ አይገባም። ተደራጅቶ በጋራ ሆኖ መመከት ይኖርበታል። የኮሚኒኬሽን አገልግሎት ሚኒስትሩ በዚሁ መግለጫቸው መስተካከል አለባቸው ያሏቸውን አንዳንድ መረጃዎችም አንስተዋል። አንዳንድ የተዛቡ ሀሳቦች አሉ። መንግስት ሴራ አለበት፣ የተለያየ ነገር አለበት የሚባሉ የተሳሳቱ ሀሳቦች አሉ። በመንግስት ምንም አይነት ሴራ የለም። ያን አካሄድ እነሱ በመረጡት ነው ማስተናገድ የሚቻለው እንጂ ሕብረተሰብን በጅምላ በመጨፍጨፍ አይደለም። እና ይህን ለማድረግ ሁሉም በዛ አካባቢ ያለው ኃይል በተደራጀ መንገድ መቆም አለበት፣ መመከት አለበት። ከጀርባ ያለው የሕብረተሰብ ክፍል ደግሞ ቅድም ባልኩት ነገሮች እንቅስቃሴውን ማድረግ ይኖርበታል። የኢትዮጵያን የህዳሴ ጉዞ የሚጎዳ አንዳችም ምድራዊ ኃይል የለም ያሉት ሚኒስትሩ መንግስት በአገር ጉዳይ እንደማይደራደርም አጽንኦት ሰጥተው ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ፍሬኖ ዘገባውን ያጠናቀረልን። እስክንድርና አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወደ ደቡብ ወሎ ይመልሰናል። በሰሜን ኢትዮጵያ እየተባባሰ በሄደው ግጭት ከአማራ ክልል የሚፈናቀሉ ሰዎች ቁጥር እየጨመረ መሄዱንና መጠለያዎችም ከአቅማቸው በላይ መያዛቸውን የአካባቢው ባለስልጣናት ተናገሩ። እንዲሁም ህወሀት በተቆጣጠራቸው አማራ አካባቢዎች የምግብ እጥረት ለሞት እየዳረገ መሆኑን፣ ሴቶችም የመደፈር ጥቃት እየደረሰባቸው መሆኑን ጥቃቱን ሸሽተው መጠለያ ጣቢያዎች ውስጥ የሚገኙ ተፈናቃዮች ለአሜሪካ ድምጽ ተናግረዋል። በሮይተርስ የተጠናቀረውን ዘገባ ስምኝሽ ቆየ ታቀርበዋለች ሀብታም አከለ ከሶስት አመት ልጇ ሳባ የተረፋት ነገር ይህ በስልኳ ላይ ያለው ፎቶ ብቻ ነው። ሕፃኗ ባለፈው ወር ቤተሰቦቿ ወደ መሀል አማራ ከመሰደዳቸው በፊት በምግብ እጥረት ሕይወቷ አልፏል። ሀብታም የተረፈችላትን የዘጠኝ ወር ሕፃን ታቅፋ ስለ ልጇ ህልፈት ለሮይተርስ እንዲህ ስትል ታስረዳለች። በቃኛ የህፃናት የለንም ትልቅ ነው ምናምን ሲሉ እንደገና አረ ልጄ ልትሞት ብኝ ነው። በቃ እንደዚህ የምግብ እጥረት ነው ብሎኛል። ሌላ ቦታ መስጃ ነበር እና እባካቸው የምግብ መርፌ አድርጉልኝ ስላቸው በእግሯ ሞከሩላት፣ በእጇን ሞከሩ፣ በጭንቅላቷ ማሉ፣ በአፍንጫዋ ማሉ፣ አልተሳካላቸውም። ከዛ በቃ ይቺ ልጅ በምግብ መርፌ በምግብ ተጎድታለ እና ምንም ማድረግ አይቻልም ብሎ ሰጡኝ የሆነ ኪኒና ምንም ሽሮፕ እና ኪኒና ሰጡኝ ሰጡኝ። ያንን ይዤ ሂጄ ልክ በሳምንቱ እሑድ ሞተች። ሀብታም በሰሜን ኢትዮጵያ እየተካሄደ ያለውን ግጭት በመሸሽ ወደ ደሴ ከተማ ከተሰደዱ በሺዎች የሚቆጠሩ የአማራ ቤተሰቦች መካከል አንዷ ናት። የአካባቢው ባለስልጣናት እንደሚሉት ተፈናቃዮች ተደርድረው የሚተኙባቸው የትምህርት ቤት ክፍሎች የሚገኙባቸው እጅግ የተጨናነቁት ጊዜያዊ መጠለያዎች አሁን አዲስ ባገረሸው ግጭት ምክንያት የበለጠ እየሞሉ ነው። በአማጺው ህወሀትና በማዕከላዊው የኢትዮጵያ መንግስት መካከል ግጭት የተቀሰቀሰው ባለፈው አመት ጥቅምት ሲሆን በሀምሌ ወር ህወሀት ከመንግስት ጎን ሲዋጋ ወደ ነበረው አጎራባቹ የአማራና የአፋር ክልሎች ገፍቶ ገብቷል። ይህ የትግራይ ወደፊት መግፋት በአማራ ይኖሩ የነበሩ ወደ 250 ሺህ የሚጠጉ ሰዎችን ቤት ንብረታቸውን ጥለው እንዲሰደዱ ማድረጉን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ድርጅት በመስከረም ወር አስታውቆ ነበር። ባለፈው ሳምንት የአየር ላይ ጥቃቶች መደረጋቸው ከተዘገበ በኋላ ሰኞ እለት ህወሀት አውጥቶት በነበረው መግለጫ የኢትዮጵያ ሰራዊት የትግራይ ተዋጊዎችን ከአማራ ክልል ለማስለቀቅ አዲስ ወታደራዊ ጥቃት ጀምረዋል ሲል አስታውቆ ነበር። ሰራዊቱም ሆነ መንግስት በማጥቃት ዘመቻው ዙሪያ መረጃ እንዲሰጡ የተደረገው ጥረት ምላሽ ባይሰጡም መከላከያ ሰራዊቱ በይፋዊው የፌስቡክ ገጹ ባወጣው መግለጫ በህወሀት ላይ ከሁሉም አቅጣጫ ጦርነት መክፈታቸውን መክፈታቸውንና ሰራዊቱ ከፍተኛ ጉዳት እያደረሰ መሆኑን ገልጿል። የውጭ ሀገራት ተወካዮችም እንደ አዲስ ያገረሸው ግጭት 109 ሚሊየን ህዝብ ያላትን ኢትዮጵያ ወደ የበለጠ አለመረጋጋት ሊከታትና በትግራይና በአካባቢው ክልሎች የተከሰተውን ረሃብ ሊያባብሰው ይችላል ሲሉ ስጋታቸውን እየገለጹ ነው። ሀብታም እንደምትለው ህወሀት በተቆጣጠራቸው አካባቢዎች ምግብ በብዛት ያልነበረ ሲሆን የትግራይ ተዋጊዎች በብዛት የማይገኙ መድኃኒቶችን በስፍራው ካሉ መድኃኒት ቤቶች ጠራርገው ወስደዋል። የህወሀት ቃልአቀባይ የሆኑት ጌታቸው ረዳ ለሮይተርስ ሲናገሩ የትግራይ ሰራዊት ለአካባቢው ሰው የሚያገለግሉ መድኃኒት ቤቶችን አልዘረፉም ያሉ ሲሆን እንዲያውም ሀብታም ትኖርበት በነበረው አካባቢ የነበረውን የውሃ እጥረት ለማቃለል ሮይተር መትከላቸውን ገልጸዋል። በሰሜን ቆቦ የነበረው መኖሪያዋ በጦርነቱ ምክንያት ለጋዜጠኞች ዝግ በመሆኑና የስልክ አገልግሎትን በመቋረጡ ሮይተርስ ሀብታም ደረሱ ያለቻቸውን ሁኔታዎች በራሱ ማጣራት አልቻለም። በትግራይ በመቶዎችና በሺዎች የሚቆጠሩ ሰዎች ለረሃብ መጋለጣቸው ቢገለጽም የኢትዮጵያ መንግስት በጣም ጥቂት ምግብ የያዙ የጭነት መኪናዎች ብቻ እንዲገቡ መፍቀዱንና መድኃኒትም ሆነ ነዳጅ እንዳይገባ መከልከሉን የተባበሩት መንግስታት ድርጅት ገልጿል። የኢትዮጵያ መንግስት በበኩሉ ይህንን ክስ አይቀበለውም። ሆስፒታሎች ለጤና እጅግ አስፈላጊ የሆኑ መድኃኒቶች አልቆባቸዋል። በግጭቱ የሚሳተፉ ሁለቱም ወገኖች አንዱ ሌላኛውን ሰብአዊ እልቂቶችን በማድረስ ይከሳሉ። ሮይተርስ ቀደም ሲል በትግራይ በጅምላ የተፈጸሙ አስገድዶ መድፈሮችን፣ የጅምላ ግድያዎችን እና የአማራ ነዋሪዎች ህወሀት በተቆጣጠራቸው አካባቢዎች በትግራይ ሰዎች ደረሰብን ያሉትን ጥቃት ዘግቦ ነበር። ሁለቱም ወገኖች ግን ውንጀላዎቹን አይቀበሉም። በመጠለያ ጣቢያው ያገኘናት ሌላዋ ሴት በህወሀት ቁጥጥር ስር ባለ የአማራ አካባቢ ትግርኛ ተናጋሪ በሆኑ ታጣቂዎች መደፈሯን ለሮይተርስ ትገልጻለች። ሰአዳ የ28 ዓመት ወጣት ስትሆን ከደሴ 80 ኪሎ ሜትር ርቀት ላይ በሚገኘው መርሳ ከተማ በነበረው መኖሪያ ቤቷ ውስጥ ጥቃት እንደደረሰባት ለሮይተርስ ተናግራለች። ትክክለኛ ቀኑን ባታስታውሰውም በነሐሴ መጨረሻ ላይ ጥቃቱ እንደደረሰባትም ገልጻለች። እኛ እየተሰደር ነው፣ ልንሞትም ልንገልም ነው ተብለን ነው ከበረሃ ነው የወጣ ነውና የፈለኩትን ማድረግ እችላለሁ መግደልም እችላለሁ አለኝ። እንደዛ ብሎ ሲሄድ ጥይቱን ከኔ ላይ ሲደግን፣ አለበለዚያ በቃ እገልሻለሁ ሲለኝ፣ እሺ አልኩት። እሺ ገንዘብ አንጪ። እሺ በቃ እኔ አንቺን እፈልጋለሁ አለኝ። እሺ በቃ እፈለግከውን አድርግ አልኩት እና ደፈረኝ ከዛ በመጨረሻም በቃ እኔ ህይወቴን ከማጣሽ ያልኩት። በደሴ ልዩ አጠቃላይ ሆስፒታል ሕክምና እንደተደረገላት የሚያሳይ ካርድ አሳይታናለች። ሆኖም ሌላ ጥቃት እንዳይደርስባት በመፍራት ሮይተርስ ትክክለኛ ስሟን እንዳይጠቀም ጠይቃለች። ሮይተርስ ባጠናከረው በዚህ የቪዲዮ ዘገባ ላይ አስተያየት የሰጠው ሌላው ጥቃት የደረሰበት ግለሰብም እንዲህ ይላል። የሞተ ሙቷን ያለውም ው በአካላችን ምኖር ሙተ ነው ምን ነው ያሉትን የተረፉትን ባወቅ ነው። አንደኛ ራብ ስቃ ያለ እስካሁን የሚበላ የለም። አንድ ነገር ሀጦሩ ቢስታቸው እስካሁን ራብ የፈጃቸው ልጆች አሉ፣ ጦሩ ቢስታቸው እስካሁን በራብ ያለቁ ልጆች አሉ የሚል ነው። ምንም የለም። ዝግ ነው። በሲቪሊያኖች ላይም ሆነ በግለሰቦች ላይ የደረሱ የመድፈር ጥቃቶች ዙሪያ አስተያየታቸውን እንዲሰጡን የጠየቅ ናቸው የደሴ ሆስፒታል ጠቅላላ ሐኪም ልዑል መስፍን ለውጭ ጋዜጠኛ እምነት እንደሌላቸው በመግለጽ አስተያየት ለመስጠት ፈቃደኛ አልሆኑም። የመድፈር አደጋውን በተመለከተ ጥያቄ የቀረበላቸው የህወሓት ቃል አቀባይ አቶ ጌታቸው ማንኛውም ጥቃት የሚመረመር እንደሆነ እና የአንድ ሰው ተግባር በአጠቃላይ የትግራይ ኃይሎች ጉዳዮች ላይ ሊንጸባረቅ አይገባም ሲሉ ምላሽ ሰጥተዋል። የሮይተርስ የዜና ወኪልን ዘገባ ነበር የተከታተላችሁት። መንሽን አመሰግናለሁ። አድማጮች፣ በተከታዩ ዘገባ ደግሞ ከደቡብ ወሎ ወደ ሶማሌ ክልል እንሄዳለን። የሶማሌ ክልል አዲስ መንግስት አቋቋመ። ክልሉ በ ተጠባባቂ ርዕሰ መስተዳደር የነበሩትን አቶ ሙስጠፌ ሙሐመድን በርዕሰ መስተዳደርነት እንዲሁም ምክትላቸው የነበሩትን አቶ ኢብራሂም ኦስማንን በምክትል ርዕሰ መስተዳደርነት ቃለ መሐላ ፈጽመው ተሰይመዋል። መስከረም ሀያ የተካሄደውን ምርጫ ተከትሎ ዛሬ የተቋቋመው የክልሉ መንግስት ሁለት የቢሮ ኃላፊዎችን ከምርጫው ራሱን ላገለለው ኦብነግ መስጠቱም ተዘግቧል። ይሁንና የኦብነግ ሕዝብ ግንኙነት ኃላፊ ለሁለት ከተከፈለው የኦብነግ ቡድን መካከል ከብልጽግና ጋር ተቀራርበው ይሰሩ ለነበሩት ነው ሹመቱ የተሰጠው ሲሉ ተናግረዋል። በእለቱ የኦሮሚያ ክልል መስተዳደርና የሶማሊላንድ ምክትል ፕሬዚዳንት ተገኝተው መልካም ምኞታቸውን መግለጻቸውን አመልክቶ አዲስ ቸኮል ተከታዩን አድርሰናል። ስድስተኛውን ብሔራዊ ምርጫ ተከትሎ የሶማሌ ክልላዊ መንግስት ምክር ቤት ዛሬ ተቋቁሟል። ምክር ቤቱም አቶ ሙስጠፌ መሐመድ ኡመርና አቶ ኢብራሂም ኦስማን ፋርሃን በእርሰ መስተዳደርነትና በምክትልነት ሾሟል። ምክር ቤቱ ከነ አቶ ሙስጠፌ ሹመት አስቀድሞ ወይዘሮ አያን አብዲና አቶ ኢብራሂም ሐሰን አሊን በዋናና ና ምክትል አፈ ጉባኤ ነት ሾሟል። በባለሲመቱ ላይ ንግግር ያደረጉት ፕሬዚዳንት ሙስጠፌ ሙህምድ ክልሉ ለእስካሁን ኋላ ቀርነቱ ህወሓትን ዋና ተወቃሽ አድርገዋል። geedi socodkii dowladnimo ee deegaankeenna ee kasoo bilowday isbedelkii kun iyo sagaal boqol sagaashan iyo kowdii ka dhacay dalka የሶማሌ ህዝብ ከ1983 ዓ ም ጀምሮ የተቀመጠውን የራስን እድል በራስ የማስተዳደር መብት በአግባቡ ሲጠቀም አልነበረም። በተለይ በመጨረሻዎቹ አስር ዓመታት የከፋ ሁኔታ ላይ ነበር። ህወሀትና ሌሎች ኃይሎች ነበሩ የሶማሌ ህዝብን የራስን በራስ የማስተዳደር መብት የነጠቁት። በእነዚህ ጊዜያት የከፋ የሰብአዊ መብት ጥሰቶች ነበሩ። ጠቅላይ ሚኒስትር አብይ ስልጣን ከያዘ ወዲህ ግን የሶማሌ ክልል በብዙ መልኩ ተሻሽሏል። ይህም ክልሉ ራስን በራስ የማስተዳደር መብቱን ሙሉ በሙሉ በማረጋገጡ ነው ነው። ያሉት ሆኖም በወቅቱ ለ27 ዓመታት ሀገሪቱን ሲያስተዳድር የነበረው ገዢው ፓርቲ ለሚቀርበው ማንኛውም ውንጀላና ክስ አገሪቱን ሲያስተዳድር እንደነበረው ድርጅት እንደ ኢህአዴግ የሚቀበላቸውና የማይቀበላቸው ውስተቶች እንደነበሩ ከመግለጽ ውጪ እንደ ህወሀት ብቻውን የሚወስደው ኃጢአት እንደሌለ የድርጅቱ አመራሮች በተለያዩ ጊዜያት ሲገልጹ መቆየታቸው ይታወሳል። ክልሉ ባለፉት ሶስት ዓመታት ያስገኛቸው ስኬቶች አስቀድሞ ከነበሩ 27 ዓመታት የበለጡ መሆናቸውን አቶ ሙስጠፌ ይገልጻሉ። በስፍራው ተገኝተው የእንኳን ደሳላቸው ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የሶማሌ ክልል የ ፌዴራሊዝሙ ትክክለኛነት ማሳያ ሆኗል ሲሉ አሞካሽተውታል። ባለፈው ሶስት ዓመት በክቡር ዶክተር አብይ አህመድ የሚመራው የለውጥ መንግስት ኢትዮጵያ ውስጥ እውነተኛ ፌዴራሊዝም መሬት እንዲይዝ፣ ሁሉም ኢትዮጵያዊ እኩል ተሳታፊ እንዲሆን፣ የአንዳንዱ ብሔረሰብ ክልሎች ትክክለኛ ፌዴራሊዝም መሬት እንዲረግጥ ከፍተኛ ስራ ተሰርቷል። የዛ ትልቁ ምሳሌ የሶማሌ ክልል ነው። አቶ ሽመልስ አክለውም የሶማሌና የኦሮሚያ ክልል በልማትና ማህበራዊ ጉዳዮች ለማስተሳሰር ቁርጠኛ መሆናቸውን ተናግረዋል። የኦሮሚያ ክልል በጅጅጋ ከተማ ትምህርት ቤት ለመገንባት የመሰረት ድንጋይ እንደሚያስቀምጡም ይፋ አድርገዋል። በባለ ሲመቱ ላይ የተገኘት የሶማሌላንድ ምክትል ፕሬዚዳንት አቶ አብድራህማን አብዱላይ እንዲሁም የወበነግና የምዕራብ ሶማሌ ዲሞክራሲያዊ ድርጅት አመራሮች የእንኳን ደሳላቸው ንግግር አድርገዋል። አቶ ሙስጠፌ በባለ ሲመታቸው ባደረጉት ንግግር አዲስ የሚያዋቅሩት የክልል መንግስት ሴቶችን ወደ ተሻለ ኃላፊነት ያመጣና የተሻለ አቅም ላላቸው እድል የሰጠ መሆኑን ተናግረዋል። አሉ አረግነኩ ማዳሞ ሶስት አመታት ጃሬ ማሉ በባለፉት ሶስት ዓመታት ከታዩ በጎ ጅምሮች አንጻር የተሻለ አገልግሎት ለመስጠት ተዘጋጅተናል። ለዚህም በአሁኑ ሽመት በመስፈርትነት ትኩረት ከተሰጣቸው ጉዳዮች አንዱ የተሻለ አገልግሎት መስጠት መቻል ሲሆን የክልሉ ሴቶች በትምህርት ዝግጅታቸውና በችሎታቸው ተመዝነው ወደ ከፍተኛ አመራርነት እንዲመጡም ተደርገዋል። ይህንን አጠናክረን እንቀጥላለን ነው ያሉት። ከዚህ በፊት በክልሉ አንድ ሴት ብቻ የቢሮ ኃላፊ የነበረ ሲሆን አሁን ግን የምክር ቤቱን አፈ ጉባኤ ጨምሮ አምስት ከፍተኛ አመራሮች ሴት መሆናቸውን በዝርዝሩ ተመልክቷል። ከዚህ ባሻገር የአደጋ ስጋት ስራ አመራርና የሰራተኛና ማህበራዊ ጉዳይ ቢሮዎች የኦብነግ አመራር አባላት ተሹሞበታል። ሹመቱን በተመለከተ መረጃ የጠየቅናቸው የኦብነግ ቃል አቀባይ አቶ አብድርቃድር ሀሰን ሞጌ አሁን የተሾሙት ከኦብነግ ተገንጥለው ራሳቸውን ቡድን የመሰረቱ አመራሮች ናቸው ብለዋል። እርሳቸው ዋናው ሲሉ የገለጹት የኦብነግ ክፍል ከክልሉ መንግስት ጋር አብረው ለመስራት ፍላጎት ያለው ቢሆንም ክልሉ ግን ስልጣን እንዳላጋራቸው ተናግረዋል። አቶ አብረዱ ቃድር ፓርቲያቸው ኦብነግ በምርጫ አጋጣሚ ባለው ከፍተኛ መጭበሪያ ራሱን ከምርጫ ቢያገልም ከፌዴራል መንግስቱም ሆነ ከክልል መንግስት ጋር በመሰረታዊ የሀገሪቱ ፖሊሲዎች ላይ የአቋም ልዩነት እንደሌለውና የክልሉ መንግስታዊ መዋቅር በማጠናከር የበኩሉ ሚና የሚወጣበት ዕድል ሊሰጠው እንደሚገባ ባለፈው ሳምንት ለአሜሪካ ድምጽ አስታውቀው ነበር። ከነባር አመራሮች መካከል ከሁለቱ በስተቀር ቀሪዎቹ ተሿሚዎች አዳዲስ ሴቶች ሆሙ ወይም ከአንድ ቢሮ ወደ ሌላ ቢሮ የተዛወሩ መሆናቸውን ያገኘነው መረጃ ያመለክታል። ባለፈው መስከረም ሀያ በሶማሌ ክልል በተካሄደው የተወካዮች ና የክልል ምክር ቤት ምርጫ ከአንድ የክልል ምክር ቤት ወንበር በስተቀር ቀሪዎቹን ወንበሮች የብልጽግና ፓርቲ ማሸነፉን ምርጫ ቦርድ ዘግቦ ነበር። በምርጫው ኦብነግ፣ ኢዜማ ና ነፃነትና እኩልነት ፓርቲዎች ከምርጫው ራሳቸውን ሲያገሉ የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ና የግል ዕጩዎች ብቻ ነበሩ ከገዢው ፓርቲ ጋር የተፎካከሩት ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስን አመስግኜ ወዲህ ወደ ዩናይት ስቴትስ ልመልሳችሁ ለተከታዩ ዘገባ። የዩናይት ስቴትሱ የመጀመሪያው ጥቁር አሜሪካዊ የውጭ ጉዳይ ሚኒስትርና የመጀመሪያውም የጠቅላይ ጦር አዛዥ ኤታማዦር ሹም ጀኔራል ኮሊን ፓውል ዛሬ አረፉ። ጀኔራል ፖል ያረፉት የኮቪድ-19 ላስከተለው ውስብስብ የሕክምና መቃወስ በሕክምና ሲረዱ ከቆዩ በኋላ ነው። ኤደን ገረሞ ተከታዩን ይዛለች። የዩናይትድ ስቴትስ የመጀመሪያው ጥቁር የውጭ ጉዳይ ሚኒስቴርና ጥቁር የጦር ኃይሎች ጠቅላይ ኤታማዦር ሹም ኮሊን ፓውል ማረፋቸውን ቤተሰቦቻቸው በፌስቡክ ገጻቸው ላይ እጅግ የሚደንቅና አፍቃሪ ባል አባት አያትና ታላቅ አሜሪካዊ አጥተናል ሲሉ አስታውቀዋል። ጄኔራል ፖል በመጀመሪያው ዙር የጆርጅ ቡሽ አስተዳደር እንደ ኤሮፓውያን አቆጣጠር ከ2001 እስከ 2005 ዓ ም ባለው ዘመን ድረስ የሀገሪቱ ከፍተኛ ዲፕሎማት በመሆን አገልግለዋል። ለ35 ዓመታት በወታደርነት ያገለገሉት ባለ አራት ኮኮቡ ጄኔራል ፖል የፔንታገን የወታደራዊ አመራር በቀድሞ የቡሽ አባት አስተዳደር ዘመን ደግሞ እንደ ኤሮፓውያን አቆጣጠር ከ1989 እስከ ለመድረስም ጥምር የጠቅላይ ጦር ኤታማዦር ሹም በመሆን ሀገራቸውን ያገለገሉ ሲሆን ለጥቂት ጊዜያትም በተከታያቸው ዴሞክራቱ ፕሬዚዳንት ቢል ክሊንተን አስተዳደር ውስጥም አገልግለዋል። ፖል በሪፐብሊካን ፓርቲ ውስጥ ለዘብተኛ ከሚባሉት ወገን ሲሆኑ እንደ አውሮፓውያን አቆጣጠር በ1996 ዓ ምት ከቢል ክሊንተን ጎን ለጎን በመሆን ለፕሬዝዳንትነት ተወዳድረዋል። እንደ አውሮፓውያን አቆጣጠር በ2008 ዓ ምትም ከሪፐብሊካን ፓርቲዎች ባልተለመደ መልኩ በማፈንገጥ የዴሞክራትን ባራክ ኦባማ ለፕሬዚዳንትነት ዓመት መወዳደር ደግፈዋል። ከሁለት አስርት አመታት በፊት እንደ ኤሮፓያን አቆጣጠር በ1991 ዓ ም ኢራቅ ከኩዌት እንድትወጣ ቁልፍ ሚና የተጫወቱት ፖል እንደ ኤሮፓያን አቆጣጠር በ2003 ዓ ምም ዩናይትድ ስቴትስ በተሳሳተ የደህንነት መረጃ ላይ ተመርኩዛ አምባገነኑ ሳዳም ሁሴን የስነ ሕይወት መሳሪያ ታጥቋል በሚል ክስ ስትወጋም ትልቅ ሚና ነበራቸው። ፖል ከአመታት በኋላ በዚሁ ዙሪያ በሰጡት ቃለ መጠየቅ በስራ ታሪካቸው ላይ ትልቅ ጥላሸት ያጠላ ሲሉ ጉዳዩ የሚያሳምም ነው ሲሉ ገልጸውታል። የቀድሞ የ ኢትዮጵያ ከፍተኛ ዲፕሎማትና በሰሜን ካሮላይና ዩኒቨርሲቲ መምህር የሆኑት ዶክተር ብሩክ ኃይሉ በሻህ ኮሊን ፓውልን በስራ ዘመናቸው በግል እንደሚያውቃቸው ይናገራሉ። ዶክተር ብሩክ ኮሊን እንደ አሜሪካዊ አመራር ስለነበራቸው ሚናም እንዲህ ያስረዳሉ። ኮሊን ፓውል መጀመሪያው ጥቁር ሴት የውጭ ጉዳይ ሚኒስትር ናቸው። እሳቸው የሚታወቁት ወታደር ናቸው። ፎር ስታር ጀነራል ድረስ ደርሰዋል። ቺፍ ኦፍ ስታፍ የኮማንድ ቺፍ ኦፍ ስታፍ ነበሩ። ከዛ ነው ወደ ስቴት ዲፓርትመንት ብሎ ይሄዱት እና በጣም ታዋቂ የሆኑ ዲግኒፋይድ ኦነረብል የሆኑ አሜሪካን ከራሳቸው ያስቀድሙ ይህን የመሳሰሉ በጣም የተለየ ሰው ኳሊቲ አላቸው። በተለያዩ ጊዜ ተዋውቀናል ከሳቸው ጋር እና አሁን ያልኩሽን ኳሊቲ ለማየትም ገጥሞኛል። ጨዋነታቸው፣ ስለ አፍሪካ ፖለቲካ ጥሩ ግራስ አላቸው። የሰው አስተያየታቸው፣ ሀገር ወዳድነታቸው እና ሪዝነብል የሆኑ ሰው ናቸው። የኮሊን ፖል ወላጆች ከጄማይካ የመጡ ስደተኞች እንደሆኑ የሚናገሩት ዶክተር ብሩክ ጄኔራሉ ጥቁሮችና ስደተኞች እንዲሁም በአሜሪካ ውስጥ አናሳ የሆኑ ማህበረሰቦች የፖለቲካ ተሳትፎን በእጅጉ ያበረታቱ ነበርም ይላሉ። እንኳን ለዚህ ተወልዶ ያደገው ጥቁር ሕዝብ እኛም ለመጣ ነው እዚህ ሮል ሞዴል የሚባሉ ናቸው፣ ለልጆቻችን። ጥቁሮቹንም እየሰበሰቡ በየሄዱበትም ህይወት ትርጉም ያለ ህይወት እንዲኖሩ እንዲማሩ ራሳቸውን በእውቀት እንዲያንጹና አሜሪካም አሜሪካ አካል ባይተዋር ሆነው አጥር አጥር ላይ ቁጭ ማለት ሳይሆን ገብተው በፖለቲካውም፣ በሚሊቴሪውም፣ በሴኪሪቲውም፣ በትምህርቱ በሪሰርችም እንዲሳተፉ ትልቅ ቅስቀሳና ድጋፍ የሚያልጉ ታላቅ ትሳው ናቸው ለጥቁር ሕዝብና ለማይኖሪቲም ለላቲኖም ሌሎችም በጣም ኩራት ነበሩ እሳቸው። ይሄ ብቻ አይደለም። በሄዱበት ቦታ ሁሉ ማይኖሪቲዎችን ወደ ስልጣን የማምጣት ሁሉ በሰፊው ይሰሩ ነው። አሁን ለምሳሌ መከላከያ ሚኒስትሩ አሉ፣ ጥቁር አሜሪካዊ ናቸው። እሳቸውን ሁሉ ከፍ ከፍ አድርገው ወደ ጥሩ ደረጃ ያደረሷቸው እሳቸው ናቸው። ዶክተር ብሩክ ኮሊን ፖል በዓለም ፖለቲካ ላይ ስላሳደሩት ተጽዕኖም እንዲያብራራሉ። ሌላውም ደግሞ በአገር ጉዳይ ላይ ብዙ አሜሪካ ጦርነት በገባችበት ክበቶች ተሳትፈዋል። ስራ ነው እና ወታደር ናቸው፣ መለዮ ለባሽ ናቸው እና ፓናማ ኢንቬዥን ጊዜ በሰማኒያ ዘጠኝ ተሳትፈዋል። ሌላው ደግሞ በሰፊ የሚታወቁት ኦፕሬሽን ዴዘርት ስቶርም አለ በፐርሽያን ገልፍ ጦርነት ጊዜ በዘጠና እና በዘጠና አንድ መካከል የተደረገው። ከዚህ በተጨማሪ ደግሞ ፓውል ዶክትር የሚባል የራሳቸው አላቸው ታሪክ ለአሻራ ትተዋል። እሱም ምንድን ነው? እኛ አሜሪካ ሀያል ሀገር ነን፣ ነገር ግን ዝም ብለን እንዳመጣለን ያለንን ሚሊተሪ ሀይል ዝም ብለን ወርወር፣ ማጥቃት፣ መደብደብ ሌላ ሀገራትን አያስፈልግም። ምክንያት ሲኖርም ብቻ ነው እሱም የአሜሪካ ብሔራዊ ጥቅም ሲነካ የማይቀር ነው። እሱ ላይ እርምጃ እንወስዳለን። ያን ስናደርግ ግን በፈጠነ ሁኔታ፣ እንደ ቪየትናም በማያስረን ሁኔታ ገብተን መስራት አለብን። ሶስተኛ፣ ደግሞ ትልቅ የሚያነሱት ነጥብ ህዝቡ ምን ይላል? ህዝቡ ድጋፍ አለው ለዚህ ኢንተርቬንሽን ወይስ የለውም የሚለውን አይተን፣ ህዝቡ አምኖበት ወደ ጦርነት መግባት አለብን የሚሉ ትልቅ ኳሊቲ ያላ ሰው ናቸው። ጀነራል ፖል የሰውነት የበሽታ መከላከል አቅምን የሚያዳክምና ነጭ የደም ሴሎችን የሚያጠቃ መልቲፕል ማይሎማ የተሰኘ ካንሰር የነበረባቸው ሲሆን የኮቪድ አስራ ዘጠኝ ክትባት ቢወስድም የበሽታ መከላከል አቅማቸው አነስተኛ በመሆኑ ህይወታቸው ሊያልፍ ችሏል። ሄደንንና፣ እንግዲዋን ዶክተር ብሩክን አመሰግናለሁ። አድማጮች፣ ተከታዩ ወደ አዲስ አበባ የሚመልሰን ዘገባ ነው። 1496ኛው የነቢዩ መሐመድ የልደት በዓል መውሊድ ዛሬ በመላው ኢትዮጵያ ተከብሮ ብሏል። በተለይ በአዲስ አበባ ከተማ በታላቁ አንዋር መስጊድ የተከበረው ላይ የእስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሀጂ ሙፍቲ ኢድሪስ ተገኝተው ለእስልምና እምነት ተከታዮች መልእክት አስተላልፈዋል። የአዲስ አበባ ከተማ የጸጥታ ቢሮ ኃላፊ ዶክተር ነቃ ያደታም ምዕመኑ የነቢዩ መሐመድን ተግባር መከተል አለበት ማለታቸውን ጠቅሳ ተከታዩን አድሳናለች። 1 496ኛው የነቢዩ መሐመድ የልደት በዓል አዲስ አበባ በሚገኘው ታላቁ አንዋር መስጂድ በተለያዩ ክንውኖች ነው የተከበረው። በታላቁ አንዋር መስጂድ በተከበረው የነቢዩ መሐመድ የልደት በዓል ላይ በብዙ ሺዎች የሚቆጠሩ ምእመናን ታድመዋል። የእንኳን አደረሳችሁ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ነቢዩ መሐመድ የአንድነትና የሰላም ታላቅ መሪ በመሆናቸው ከእርሳቸው ተምረን የሀገራችንን ሰላምና አንድነት መጠበቅና ማጠናከር አለብን ብለዋል። ተቀዳሚ ሙፍቲ የነቢዩ መሐመድን ተግባርን አብራርተዋል። ነቢያችን አለ ሰላቱ ወሰላም የአንድነት ነቢይ ናቸው። የአዲስ አበባ ከተማ የጸጥታ ቢሮ ኃላፊ ዶክተር ቀና ያደታ በበኩላቸው ህዝበ ሙስሊሙ የነቢዩ መሐመድ መልካም ተግባርን መከተል አለበት ሲሉ ተናግረዋል በሃይማኖት መቻቻል መከባበል መዋደድን በዚህ የኢትዮጵያ ታሪክ የታወቀ ነው አሁን ኢትዮጵያ በአሁኑ ጊዜ ከምን ጊዜም በላይ መቻቻልን መዋደድን ሰላምን መረዳዳትን ከምን ጊዜም በላይ የምትፈልግበት ጊዜ ነው ያለው እንደሚታወቁት በተለያዩ የሀገራችን ክፍሎች በተለይ በሰሜን ላይ ግጭቶች፣ መፈናቀሎች አሉ። ስለዚህ እምነት ተቋማት መቻቻላቸውን፣ መከባበራቸውን፣ መደጋገፋቸውን ለተፈናቀሉት ድጋፍ ማድረግና ከዚህ ችግር ለመውጣት ተባብረን መስራት አለብን የሚል መልእክት አለን። የታላቁ አንዋር መስጂድ ኢማም ሐጂ ጠሃ ሙሐመድ የበዓሉን ታሪካዊ ዳራን ገልጸዋል። አጋጣሚ አድርገን ነው የምንጠቀመው። ለምን ነብዩ መሐመድ ዐለይሂ ሶላቱ ወሰላም ለሙስሊሙ ህብረተሰብ ሰፊ ምክር ነው ያስቀመጡ፣ ሰፊ ትምህርት ነው ያስቀመጡ። ልንኖርበት የምንችለውን ሁሉ የዳሰሰ መመሪያ ነው ያስቀመጡልን። ምሳሌ ከሌሎች እምነቶች ጋር እንዴት እንደምንኖር ጥሩ በሆነ ሁኔታ ነው ያስቀመጡ፣ ሁሉንም በሚያስደስት ሁኔታ እርስ በርሳችንም እንዴት እንደሚኖር ባልና ሚስት እንኳን እንዴት እንደሚኖሩ፣ በተለይ በአሁኑ ጊዜ በሴት መብት ተብሎ በየጊዜ የሚለፈፈው ስለ ሴቶች ያስቀመጠው በጣም ሰፊ ነው። በእናትነቷም በሚስትነቷም በእህትነቷም በአክስትነቷም በሁሉም ነው ያስቀመጠው። በዚህ መሰረት እሳቸውን ቀን ማክበር እሳቸው የተወለዱበትን ቀን ማክበር ትምህርታቸውን እንድንቀበልና ወደ የሚቀጥለው ትውልድ እንድናሸጋግር ነው። ወይዘሮ ሙንታሃ ጀማል በዓሉን ለማክበር ከመጡት መካከል ናቸው። እሳቸው ታግለው ያመጡልንን እስልምና እኛ ደግሞ አጥብቀን መያዝ አለብን አጥብቀን ከያዝነው እስላም ማለት ከነስሙ ሰላም ነው። ሰላምን የወደደ ደግሞ ነቢዩ መሐመድን የማይወድበት ምክንያት የለም። ስለ ላሁ ወሰለም ለታላቅ መታዘዝ፣ ለታናሽ ማዘን፣ የነቢዩ መሐመድ ፈለግን መከተል ሰላምን፣ መቻቻልን፣ መተጋገዝና አብሮነትን ማጠናከር ነው ሲሉ ያነጋገርናቸው የበዓሉ ተሳታፊዎች ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠውን ለዘገባው አመሰግናለሁ። አድማጮች አሁን በቀጥታ ወደ ሁለተኛው አጋማጅ ስርጭታችን ነው የምንገባው፣ ዋሽንግተን መሰንበቻውን ነው። ዋሽንግተን መሰንበቻውን የተሰኘው ፕሮግራም ለዛሬ የዩናይት ስቴትስ የምግብና መድኃኒት አስተዳደር አማካሪ ቡድን የጆንሰን ኤን ጆንሰን የኮቪድ-19 የማጠናከሪያ ክትባት ዕድሜያቸው ከ18 ዓመት በላይ ለሆኑ ሰዎች እንዲሰጥ ሙሉ ድጋፍ መስጠቱን ይመለከታል። ይህ የሆነው በዩናይት ስቴትስ የክትባትና የሕዝብ ጤና አጠባበቅ መርሃ ግብሮች ብርቱ የፖለቲካዊ ውዝግብ በቀጠለበት በአሁኑ ሰዓት ነው። የአሜሪካ ድምፁ አራሽ አርባ ሳዲ ደረጅ ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። የጆንሰን ኤን ጆንሰን የአንድ ዙር የማጠናከሪያ ክትባት ባለፈው ሳምንት ሙሉ ፈቃድ ወደሚያገኝበት አንድ ደረጃ ተቃርቧል። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር አማካሪ ቡድን ሙሉ ለሙሉ የሰጠው ድምፅ አሁን አስተዳደሩ እንዲያጸድቀው በመጠባበቅ ላይ ነው። አማካሪዎቹ የጆንሰንን ጆንሰን ወይም በአጭር አጠራሩ ጄኤንጄ የሚባለው ክትባት እየቆየ ሲሄድ የመከላከል አቅሙ ከሌሎቹ የፋይዘርና የሞደርና ክትባቶች ባነሰ ሁኔታ እየቀነሰ ይመጣል የሚለውን የተጠቃሚዎች ስጋት አንስተዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አማካሪ የሆኑት ዶክተር አንቶኒ ፋውቺ በኤቢሲ ቴሌቪዥን ዲስ ዊክ ፕሮግራም አገሪቱ ከዩናይትድ ስቴትስ በክትባት ምርምር ቢያንስ አንድ ወር ከምትቀድመው እስራኤል የሚወጣውን መረጃ እየተጠባበቀች ነው ብለዋል። ፋውቺ አያይዘውም እየቀነሰ ያለውን የሰውነት የመከላከል አቅምና ለተለያዩ ሰዎች የማጠናከሪያ ክትባት የሚሰጠውን ጥቅም የሚያሳዩትን መረጃዎች እየተመለከቱ ሲመጡ፣ እንዲሁም ከእስራኤል የሚወጡ መረጃዎች እንደሚያመላክቱት የተወሰኑ ዝቅ ያለ እድሜ ያላቸው ለምሳሌ ከ40 እስከ 60 ዕድሜ ክልል ያሉ ሰዎችን ስንመለከት ከማጠናከሪያው ክትባት የሚገኝ ትክክለኛ ጥቅም አለ። ዶክተር ፋውቺ ዩናይትድ ስቴትስ ስለ ክትባት የምትሰጠውንም ውሳኔ እንደ ጥናቱ ግኝት የምታሻሽለው መሆኑን ተናግረዋል። በተወሰነው የአገሪቱ ክፍል በህዝብና የግል አሰሪዎች ዘንድ የክትባት አስገዳጅነትን አስመልክቶ በተለይ ሲያትል እንዳለው የቦይንግ ማምረቻ ተቋም ባሉት ዘንድ ከፍተኛ ተቃውሞ አስነስቷል። በቅርቡ ሪፐብሊካኑ የቴክሳስ ክፍለ ግዛት ገዢ ግሬግ አቦት ፕሬዝደንት ባይደን ቢያንስ ከአንድ መቶ በላይ ሰራተኞች ያሏቸው ሁሉም ድርጅቶች ሰራተኞቻቸውን እንዲያስከትቡ ወይም በየጊዜው ምርመራ እንዲያደርጉ የሚያዘውን መመሪያ ተግባራዊ እንዳይደረግ ከልክለዋል። የአርካንሳስ ሪፐብሊካን ገዥ ኤሳ ሁቸንሰን በፌዴራሉ መንግስት የሚደረገውን አስገዳጅ ጫና ባይደግፉም የአሰሪዎችን ስልጣን መከልከሉንም አይደግፉትም። በኤንቢሲ ቴሌቪዥን ሚት ዘ ፕሬስ ፕሮግራም ላይ እንዲህ ብለዋል። ክፍለ ግዛቶቹ አንዳንድ የመጡና አሰሪዎች ሰራተኞቻቸውን እንዲከተቡ የሚያስገድድ ስልጣን ሊሰጣቸው አይገባም ይላሉ። ለእኔ ይሄኛውም የስህተት መንገድ ነው። ያንን ክርክር መፍጠር የሚያዋጥ አይደለም። ደግሞም በመርህ ላይ የተመሰረተ አይደለም። የአርቡ የምግብና የመድኃኒት አስተዳደር አማካሪዎች ቡድን የውሳኔ ሐሳብ ዕድሜያቸው 18 እና ከዚያ በላይ የሆኑ የጄኤንጄን ክትባት የወሰዱ ሰዎች ቢያንስ የመጀመሪያውን ክትባት ከወሰዱ ሁለት ወር በኋላ ተግባራዊ እንዲደረግ የሚያዝ ነው። ውሳኔው የማጠናከሪያ ክትባቱን በስፋት ለመስጠት ባለፈው ነሐሴ የወጣውን የዋይት ሐውስን እቅድ ተከትሎ የመጣ ነው። ደረጀ ደስታን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የሐኪሙን የጠየቁ ዝግጅትም ከዚሁ ርዕስ ጋር ያቆየናል። የሳይንሱን ማኅበረሰብ እያነጋገረ ያለ ርዕስ ነው። ኮቪድ-19ን ይመለከታል። በትላንትናው ምሽት የጀመረው ለጀመረው ለዚህ ውይይት ሦስት ባለሙያዎችን ጋብዘናል። ፕሮፌሰር ጥላሁን አደራ እዚህ ዩናይት ስቴትስ በሚገኘው የቨርጂኒያው ኮመንዌልት ዩኒቨርሲቲ የኤፒዴሚዮሎጂ ትምህርት ክፍል ሊቀመንበርና መምህር ናቸው። ዶክተር አሰፋ ጄጃው መኮንን በዩናይት ስቴትሱ የሮክቪል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ሕሙማንና ከእንቅልፍ ጋር ተያይዘው የሚመጡ የበሽታ አይነቶች ልዩ ሐኪም ናቸው። ፕሮፌሰር ብስራት ኃይለመስቀል በዋሽንግተን ዲሲ የሃዋርድ ዩኒቨርሲቲ የክሊኒካል ፋርማሲ ሳይንስ መምህርና የትምህርት ክፍሉ ምክትል ሊቀመንበር ናቸው። አድማጮች በሰዓት ምጥንነት ሳቢያ ከሦስቱ እንግዶቻችን በምሽቱ ዝግጅታችን ሁለቱ የሚመልሷቸውን ጥያቄዎች ነው የምናስቀድመው። ወደ ውይይቱ ልውሰዳችሁ። ፕሮፌሰር ብስራት ወደ እርስዎ እየተመለስኩ ነው። ይሄ ቫይረስ አብሮን የሚቆይ ከሆነ አሁን እንደምናውቃቸው እንደ ኢንፍሉዌንዛ የመሳሰሉ ህመሞች በየአመቱ ክትባት መውሰድ ግዴታ የሚሆንበት ምን ያህል እድል ይኖረው ይሆን? ወደዛ አዝማሚያ የሚገባበት የሰዎች በሽታን የመከላከል አቅም ግድ የሚያደርገው ሁኔታ ይፈጠር ይሆን ወይ? ጥሩ ጥያቄ ነው። በእርግጥ እነዚህ ሲዝናል የምንላቸው በተለይ ክረምትን እንቅስቃሴን እና ዝናብን ተከትለው የሚመጡ ቫይረሶች እንደ ፍሉና ኮምን ኮልድ ጉንፋን የመሳሰሉት ለነሱ ያለን ኢሚኒቲ ወዲያው ነው ፔድ የሚያደርገው። አንደኛ፣ ሁለተኛ በየአመቱ የሚመጡት የፍሉ ቫይረሶች የተለያዩ ናቸው። ስለዚህ አንዱ አመት ለአንዱ አይጠቅምም። በዛ ምክንያት፣ በዚህ ላይ ደግሞ ኢሚኒታችን ስትሮንግ ስላልሆነ ከተወጋን በኋላ ለነሱ ቫይረሶች በየአመቱ እየተወጋን ያለ ነው ለስንት አመታት እንደዚህ እየተወጋን እንዳለ ወደፊትም የሚቀጥል ነገር ነው። አንዳንዶቹ እንደውም ከዚህ ከኢንፍሉዌንዛ እና ከጉንፋን ቫክሲን ጋራ የኮቪዱንም አንድ ላይ ሰርተን አሁን አንዳንድ ቫክሲኖች ለህጻናት የሚሰጥ ሶስቱ ቫክሲን አንድ ላይ እንደሚወጋው ማለት ነው። ለፒፒዲ አይነት የመሳሰሉት ሁለቱን አንድ ላይ ቀላቅለን በየአመቱ መውጋት ብንችል ብለው ይላሉ። ግን ትንሽ የኮቪድ ከነዛ የሚለየው ምንድን ነው? ኢሚኒቲያችን አትሊስት እስካሁን እንዳየ ነው፣ ጤነኛ የሆነ ሰው እስከ ስምንት ወር ድረስ ኢሚኒቲያችን፣ የመከላከያ ችሎታችን ሰውነታችን ውስጥ እንዳለ ነው የሚቆየው። እንደውም ከዛ በላይም የመቆየት ነገር አለው። ከዘጠና ፐርሰንት በላይ ሰዎች ተክትባቱ በኋላ ከስምንት ወር እስከ ስምንት ወር በላይ ድረስ የመከላከያ ሀይላቸው ሰውነታቸው ውስጥ እንዳለ ይቆጠራል። እንደውም ወጣቶች ከሆኑና ሄልፕ ከሆኑ እንደውም ተወሰኑ አመታት ሁሉ የመቆየት ቻንሱ እንዳለ ነው ብዙ አሁን ጥናቶች እያሳዩ ያለውት። ስለዚህ የሚመስለኝ ምንድን ነው ሌሎች የምንነጋገርባቸው መድኃኒቶችም እየመጡ ነው። ሰው ሲይዘው በወዲያው መድኃኒት ሰጥተን ማዳን የምንችልባቸው ኦፖርቹኒቲዎች ከመጡ በየአመቱ መወጋት የማይኖርበት ጊዜ ሊኖር ይችላል። እንግዲህ ይህ ሁሉ ዲፔንድ የሚያደርገው አሁን የተነገረው ነው፣ ቫይረሶቹ ምን ያህል ራሳቸውን ይቀይራሉ። እስከዛሬ የምንዋጋቸው ባክቴሪያዎች አሉ። ለምሳሌ ፔንስሊን ሲጀመር ሀንድረድ ፐርሰንት ኤፌክቲቭ የነበረ ዛሬ ሀያ ፐርሰንትም አይሞላ። ያኔ የገላቸው የነበሩትን ባክቴሪያዎች ዛሬ ፕሮባብሊ ሀያ በመቶ ነው የሚገላቸው። ስለዚህ ለተወሰኑ ባክቴሪያዎች ድሮ መቶ በመቶ የሚገላቸው ዛሬ አንጠቀምባቸውም። ከዛ በኋላ ብዙ የተለያዩ አዳዲስ ሊፈጠር እየመጡ በቫይረሶች ብቻ ሳይሆን በባክቴሪያዎችም ደግሞ በሙሉ በጀርሞቹ በኩል የምናየው ነው እና ተስፋ አለ። ተስፋው ምንድን ነው? አሁን በተነገረው ዶክተር እስፋም እንዳለው ማደግ ላይ ያሉ ሀገሮች ራሳቸውን አስችለው ቫይረሱ ዛሬ ከቅርብ ጓደኛ ጋር ሳውራ ነበር፣ ሆስፒታሎቹ በሙሉ እንደገና እየሞሉ ነው አለ ግል ሆስፒታሎቹም እና ይሄ ደልታው ይሁን ሌላ ቫይረስ ይምጣ ብዙም የምናውቀው ነገር የለም፣ ግን እንደገና የተስፋፋ መሆኑን ነው የሚያሳየው። እና ሁለት ተስፋ ነው ያለው አንዱ ተስፋ ሆንፉሊ የሚያድጉ ሀገሮች የራሳቸው ክትባት መፍጠር ድል ያገኙ ወይም ሀብታሞቹ ሀገሮች በሚለግሱት ዳታ ቶሎቶሎ ቶሎ ህዝባቸውን አስወግደው ወይም በህርድ ኢሚኒቲ ሰዎች ናቸራል ኢሚኒቲ እየፈጠሩ ካልሆነ ደግሞ አሁን የሚመጡ አዳዲስ መድኃኒቶች ይህን የሚከላከሉ ወይም በሽታውን ማቆም የሚችሉ ወይም ደግሞ አርቲፊሻል የሆነ አንቲቦዲ በመስጠት ሰውነታችን በሽታው ሲዘን መከላከል እንደሚችል በነዚህ በነዚህ ምክንያት እና ከሌሎቹ ቫይረሶች አሁን ውስጥ ካየናቸው ከፍሉና ከኮመን ኮል የበለጠ ሎንግ ተርም የሆነ ኢሚኒቲ መኖሩ እነዚህ እነዚህ ሶስቱ ነገሮች ትንሽ ለየት የሚያደርገው ይመስለኛል። ኮቪድ ላይ ሞር ሆፕ ለማግኘት እንዳሰብነው ረጅም ጊዜ ላይፈጅ ይችላል የሚል ነው የኔ አስተሳሰብ ያለኝ። መልካም። ፕሮፌሰር ጥላሁን ወደ እርስዎ ልሻገር። አዲስ ተስፋ የፈነጠቁትን እነኚህ ያለ ባለሙያ እርዳታ በቤት ውስጥ ሊደረጉ የሚችሉት አዳዲሶቹ የምርመራ ዘዴዎች ሊያመጡ የሚችሉትን ተጨባጭ አንድምታ ጨምረን እንነጋገር። ኮቪድ-19 ገና አብሮን ከራሚ ነው፣ ለመጪዎቹ ዓመታትም አብሮን ይሰነብታል እያልን ባለንበት በአጠቃላይ እንደ ኢትዮጵያ ያሉ አገሮች ዕጣ ምን ይሆን? ፕሮፌሰር ጥላሁን እሺ፣ አመሰግናለሁ አንደኛው እና ዋናው ቅድም የተባለው እነዚህ አንደኛ ዓለም የሚባሉት ሀገሮች፣ ወይም ደግሞ የሰለጠኑ የሚባሉት ሀገሮች ለአፍሪካ ወይም ደግሞ ታዳጊ ለሆኑ ሀገሮች ማሰብ ያለባቸው ከሞራል ጉዳይ ብቻ ሳይሆን ወይም ደግሞ ለሀዘኔታ ብቻ ሳይሆን ለራሳቸውም ጭምር ሲሉ ነው። ለምን ይሄ በሽታ ወደፊት የምናየው እንደ ተዳፈነሳት እየተጉለመለመ የማይጠፋሳት ነው የሚሆነው ወደፊት የሚታየው። ይሄ ከሆነና እዚህ አንደኛ ለሚባለው አብዛኛው ሰው ከተከተበ እና ደህና ከሆነ አፍሪቃ ውስጥ እና ሌሎች ታዳጊ ሀገሮች ያሉበት ቦታ ላይ ይሄ በሽታ ካልጠፋና እየበዛ የሚሄድ ከሆነ ለዚህ ለቫይረስ አንዱ የታወቀበት መንገድ ራሱን መቀየር ነው። ለምሳሌ አፍሪካ ውስጥ ራሱን ቀይሮ እዚህ በሽታው በቀላሉ ሊገባ ስለሚችል በኢቦላ አይተነዋል እንዴ ቶሎ ሊተላለፉ እንደሚችሉ ከአንድ ሀገር ወሌላ ሀገር እና በእንደዚህም ደግሞ በኮሮና ቫይረስ ውስጥ ሳውዝ ቻይና የጀመረው በአጭር ጊዜ ውስጥ በዓለም ዙሪያ እንደተላለፈ እናያለን። ስለዚህ አፍሪካ ውስጥ እንዲህ አይነት ችግር ቢኖር ይሄ በሽታ እዚህም እንደገና መጥቶ ኒው ቫሪያንት ሆኖ መልኩን ቀይሮ እዚህ የነበረውን ቫክሲን ሁሉ ፉርሽ ሊያደርገው የሚችል ቫሪያንት ሊመጣም ይችላል የሚል ስጋት ስላለ ዓለም አንድ ነው። ስለዚህ እዚህ ችግር ካለ እዛም ችግር ካለ ሁለቱም ጋር ማየት አለብን የሚለው ነው። ለሀገራችን አሁን በኢትዮጵያ ጉዳይ ላይ አሁን ባነሳኸው ላይ ሁለት ነገሮች አስፈላጊዎች ናቸው። አንደኛው የመመርመሪያ መሳሪያው ይሄ ሰው በሽታው አለበት የለበት የሚለው እሱ ተጀምሯል ኢትዮጵያ፣ ነገር ግን በስፋት መገኘት ያስፈልገዋል። ሌላው እና እንዳውም በጣም አስፈላጊ የክትባቱን አሁን እንዳለው ከየቦታው እየተቃረመ ሳይሆን ክትባቱን ራሳችን እኛ ኢትዮጵያ ውስጥ መስራት የምንችልበት ሁኔታ እንዲፈጠር ማመቻቸት እጅግ አስፈላጊ ነው። ሀገሪቱም በምትችለው አቋም ግዴታ ነው የሚል ነው ያለ። ከመቶ አስር ሚሊዮን ህዝብ በላይ ያለባት ሀገር ውስጥ አሁን ሁለትና ሶስትና አራት ፐርሰንት የተከተበ ሆኖ የዚህ በሽታ ማቆሚያ የት እንደሆነ ልናቀው አንችልም። ዋናው መቆጣጠር የሚቻልበት መንገድ አሁን ያለው የምናቀው ክትባቱ ነው። ያንን ክትባትን ደግሞ አሁን በቅርቡ የኢትዮጵያ ክትባት ኢንስቲትዩት የሚባል ድርጅት አሁን በጅምር ላይ ያለ ከጤና ጥበቃ ሚኒስትር ሰዎች ጋርም ደግሞ ሁለትም ሶስት የስብሰባ ተደርጎ ይሄ አላማ በተለያዩ የውጭ ድርጅቶች ገንዘብ ድጋፍ ተገኝቶ ኢትዮጵያ ውስጥ የይህንን ኢትዮጵያ ቫክሲን ኢንስቲትዩት እንዲሰራ ቫክሲኖቹ እንደዚህ የኮሮና ቫይረስ እንዲሰራ ይሄንን ወደዛ ለማመቻቸት ጥረት እየተደረገ መሆኑን አውቃለሁ። እኔም በዛ ተሳታፊ ያለሁ። ስለዚህ ያ ጥረቱ በስፋት መደረግ ያስፈልገዋል እላለሁ እና እሱ ላይ ትኩረት መሰጠት ያስፈልገዋል እና በዚህ ነገር ላይ ይህንን ነው ለማለት የምፈልገው። አመሰግናለሁ። አድማጮች፣ ቀደም ብዬ እንደጠቀምኩት ሰዓቱ ገደበን እንጂ ውይይቱ አላበቃም። ፕሮፌሰር ጥላሁን አደራን እና ፕሮፌሰር ብሳት አይለመስቀልን አመሰግናለሁ። ሶስተኛውን ተወያይ ዶክተር አሰፋ ጀጃው መኮንንን ጨምረን ሰፊውን ቀሪውን ውይይት በሌላ ፕሮግራም እናቀርባለን። አድማጮች፣ ትናንት ምሽት የጀመረውን ጨምሮ ሙሉ ዝግጅቱን በድረገጻችንና በፌስቡክ ገጾቻችን ላይ ታገኛላችሁ። አሁን እዚህ ስቱዲዮ ከገባን በኋላ የደረሰንን ዜና ላድርግ ላቅርብ መቀሌ አካባቢ ተፈጽሟል የተባለውን የአየር ድብደባ ወሬ እያጣራ መሆኑን የተባበሩት መንግስታት ድርጅት አስታወቀ። ጥቃቱ የተፈጸመባቸው አካባቢዎች የመኖሪያ አካባቢዎች ናቸው መባሉ በሲቪሎች ላይ ሊደርስ ይችላል በሚል የበረታ ስጋት ያደረባቸው መሆኑን የድርጅቱ ቃል አቀባይ ስቴፋን ዱቻሪድ የማምሻውን ለጋዜጠኞች ተናግረዋል። ዛሬ መቀሌ ላይ ተፈጸመ እንደተባለው የአየር ድብደባ ሰሜን ኢትዮጵያ ውስጥ ግጭቱ መስፋፋቱንና ጸሐፊው በጥልቅ አሳስበዋቸዋል ያሉትን ዶርች ዱቻሪክ ተናግረዋል። ሁሌም ሁለቱም ወገኖች ሲቪሎችን፣ ሲቪል ተቋማትን ኢላማ ከማድረግ እንዲቆጠቡም ዋና ጸሐፊው ማሳሰባቸውን፣ ሁሉም ወገኖች ጸብ አቁመው ለህዝቡ ደህንነት ቅድሚያ እንዲሰጡ የነዳጅና የመድኃኒት አቅርቦ ጨምሮ እጅግ አስፈላጊ የሰብአዊ እርዳታ እንዲደርስ እንዲያደርጉ ሲሉ መጠየቃቸውን ቃል አቀባያቸው ተናግረዋል። አድማጮች አሁን ወደ መጨረሻው የምሽቱ ዝግጅት ነው፣ በፍጥነት የምንሻገረው በማራቶን ድል የደመቀው ሳምንታዊ የስፖርት ዝግጅት ነው። ተከታዩ አዘጋጅና አቅራቢ ኬኔዲ አባተ። በፓሪስ ማራቶን ኢትዮጵያውያን ሴት አትሌቶች ከአንደኛ እስከ አራተኛ ያለውን ደረጃ በመያዝ አሸነፉ። ትናንት በተካሄደው አርባ አራተኛው የፓሪስ ማራቶን ውድድር ሴት ኢትዮጵያውያን አትሌቶች ደምቀዋል። ከአንድ እስከ አራት ያለውን ደረጃ ይዘው ያጠናቀቁት ኢትዮጵያውያን ሲሆኑ ትዕግስት ማሙዬ ሁለት ሰዓት ከ26 ደቂቃ ከ12 ሰከንድ በመግባት ውድድሩን በአንደኝነት አሸንፋለች። ከአትሌት ትዕግስት በሶስት ሰከንዶች ዘግይታ የገባችው የኔነሽ ድንቄሳ ሁለተኛ ስትሆን ፋንቱጂ ሲማ የሀገሯን ልጅ ዋጋነሽ መካሻን አስከትላ በመግባት ውድድሩን በሶስተኝነት አጠናቃለች። በወንዶች ምድብ ደግሞ ኬንያዊው ኤልሻ ሮቲች ሁለት ሰዓት ከ04 ደቂቃ ከ23 ሰከንድ በመግባት በቀነኒሳ በቀለ ተይዞ የነበረውን የውድድሩን ክብረ ወሰን በ40 ሰከንድ በማሻሻል ጭምር አሸናፊ ሆኗል። ሌላኛውን ኬንያዊ ሂላሪ ኪፕሳምቡን በማስከተል ኢትዮጵያዊው ኃይለ ማርያም ኪሮስ ውድድሩን በሁለተኝነት አጠናቋል። በሌላ የማራቶን ዜና ታምራት ቶላ የራሱንና የውድድሩን ክብረ ወሰን በማሻሻል በኔዘርላንድ አምስተርዳም ለ ለአርባ አምስተኛ ጊዜ የተካሄደውን የማራቶን ውድድር አሸንፏል። አትሌት ታምራት በኬንያዊው ላውረንስ ቼሮና ከሶስት ዓመታት በፊት ተይዞ የነበረውን የውድድሩን ክብረ ወሰን በ28 ሰከንድ በማሻሻል ሁለት ሰዓት ከ03 ደቂቃ ከ38 ሰከንድ በመግባት ነው ያሸነፈው። ሌላኛው ኢትዮጵያዊ ልዑል ገብረስላሴ ኬንያዊውን በርናርድ ኮይችን ተከትሎ በመግባት ሶስተኛ ሆኗል። በሴቶቹ ምድብ ደግሞ ሁለት ሰዓት ከ17 ደቂቃ ከ57 ሰከንድ ውድድሩን ያጠናቀቀችው ኬንያዊቷ አንጄላ ታኑይ የውድድሩን ክብረ ወሰን እንዲሁም የራሷን ምርጥ ሰዓት ከሁለት ደቂቃ በላይ በማሻሻል ስታሸንፍ፣ ኢትዮጵያዊቷ ሄቨን ሀይሉ ሌላኛውን ኬንያዊት ማውሪን ቼፕ ኬሞይን ተከትላ ሶስተኛ መውጣት ችላለች። የ2014 ቤት ኪንግ የኢትዮጵያ ፕሪምየር ሊግ ትናንት በሐዋሳ ተጀምሯል። ሊጉ የተጀመረው አስተናጋጁ ሐዋሳ ከተማ ከጅማ አባጅፋር ጋር በሐዋሳ ዩኒቨርሲቲ ስታዲየም ባደረጉት ጨዋታ ነው። ጨዋታው በተጀመረ 15ኛው ደቂቃ ላይ 10 ቁጥር ለባሹ መስፍን ታፈሰ ለሐዋሳ ከተማ ባስቆጠራት የጨዋታው ብቸኛ ጎል ሐዋሳ ከተማ ተጋጣሚውን በማሸነፍ የውድድር አመቱን በድል ጀምሯል። የ2014 ቤትኪንግ የኢትዮጵያ ፕሪምየር ሊግን የመክፈቻ ጨዋታ ያደረጉት ሁለቱ ክለቦች ከዚህ ቀደም የሊጉን ዋንጫ ማንሳት የቻሉ ሲሆን ሐዋሳ ከተማ ሁለት ጊዜ፣ ጅማ አባ ጅፋር ደግሞ አንድ ጊዜ የሊጉ ሻምፒዮን ሆነዋል። ትናንት በተደረገው ሁለተኛ ጨዋታ ድሬዳዋ ከተማ ወላይታ ዲቻን በተመሳሳይ አንድ ለባዶ በሆነ ውጤት አሸንፏል። ለድሬዳዋ ከተማ ብቸኛዋን ጎል ያስቆጠረው ከወልቂጤ ከተማ ዘንድሮ ክለቡን የተቀላቀለውና በተለያዩ ክለቦች በመዘዋወር ድንቅ ብቃቱን ማሳየት የቻለው አጥቂ ሄኖክ አየለ ነው። በዚህም ድሬዳዋ በመጀመሪያው ጨዋታ ሙሉ ሶስት ነጥብ ይዞ መውጣት ችሏል። በአስራ ስድስት ክለቦች መካከል የሚደረገው የሊጉ ውድድር ዛሬ በሚካሄዱ ጨዋታዎችም የሚቀጥል ሲሆን የውድድሩ የመጀመሪያ ምዕራፍ አስተናጋጅ ሐዋሳ ከተማ የዘጠኝ ሳምንታት የሊጉ ጨዋታዎች ይካሄዱበታል። ሶስተኛው ታላቁ የአፍሪካ ሩጫ ቅዳሜ ዕለት በዋሽንግተን ዲሲ ተካሂዷል። አብሮነት መሻል ነው በሚል መሪ ቃል በተካሄደው በዚህ ውድድር ላይ አትሌት ደራርቱ ቱሉን ጨምሮ ከ20 በላይ የኦሎምፒክና የዓለም ሻምፒዮን ኢትዮጵያውያን ስመጥሮች በክብር እንግድነት መገኘታቸውን አዘጋጁ ኖቫ ኮኔክሽንስ በሰጠው መግለጫ አስታውቋል። አትሌት ጥሩነሽ ዲባባ፣ ዝነኛው አፍሪካ አሜሪካዊ አቀንቃኝ ኤኮን እና አቶ በረከት ወልዱ ለሚኖሩበት የአሜሪካ ማህበረሰብ ወይም ለትውልድ ሀገራቸው በስፖርት በኪነ ጥበብና በስራ ዕድል ፈጠራ የጎላ አስተዋጽኦ ላደረጉ ግለሰቦች የሚበረከተው የአፍሪካ ኢምፓክት አዋርድ ተሸላሚ ሆነዋል። ዝግጅቱ በአትሌቲክስ አማካኝነት ኢትዮጵያውያን እና ትውልድ ኢትዮጵያውያንን የማቀራረብ ሚና እየተጫወተ መሆኑን የተናገሩት የታላቁ አፍሪካ ሩጫ ዋና አዘጋጅ ዶክተር ጋሻው አብዛ ለኢትዮጵያ የልብ ሕሙማን ህጻናት መርጃ ማዕከል ድጋፍ እንደሚደረግም መግለጻቸው በመግለጫው ተጠቅሷል። ኬኔዲ አባትን ለግሩም የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ25፣ በ31 እና በ22 ለምሽቱ ያዘጋጀውን ዝግጅት እዚህ ላይ ያበቃ። ነገ ሶስት ሰዓት ላይ እንመለሳለን። አስተናጋጃችኋለሁ አከበደ ከአቀናባሪዋ ብርሃን ኃይሉ ጋር በዚህ